የዲደብሊው ዜና ጤና ይስጥልኝ አድማጮቻችን። በመጀመሪያም ዋና ዋና እርሶቹ፣ በጋምቤላ ክልል ኑዌር ዞን ጎርፍ ከ10 ሺ በላይ ሰዎችን አፈናቀለ። በውሃ መከበባቸውን የሚናገሩት ነዋሪዎች ለከፋ ጉዳት መጋለጣቸውን ለዶችቨላ አስረድተዋል። የጎርፍ ሰለባዎቹ እንደሚሉት እርዳታም አላገኙም። የኢትዮጵያ መንግስት ያስቀመጣቸውን መመሪያዎችን የሚጥስ የአውሮፕላን አብራሪም ሆነ ኦፕሬተር ለሚደርሰው አደጋ ኃላፊነት እንደሚወስድ የመንግስት የወቅታዊ ሁኔታ መረጃ ማጥሪያ አስጠነቀቀ። የወቅታዊ መረጃ ማጥሪያው ይህን ማስጠንቀቂያ የሰጠበትን ምክንያት ግን አላሳወቀም። በመጥፎ የአየር ንብረት ምክንያት ወደ አዲስ አበባ ከተማ የሚበሩ አውሮፕላኖች በአቅራቢያ በሚገኙ አውሮፕላን ማረፊያዎች እንዲያርፉ እየተደረገ መሆኑን የኢትዮጵያ አየር መንገድ አስታወቀ። የተፈጠረው ሁኔታ ከአቅሙ በላይ መሆኑን የገለጸው አየር መንገዱ የአየሩ ሁኔታ ሲሻሻል ለደንበኞቹ እንደሚያሳውቅ መግለጹን የሀገር ውስጥ መገናኛ ብዙኃን ዘግበዋል። የቱኒዚያው ፕሬዚዳንት ካይስ ሰኢድ የሀገሪቱን ጠቅላይ ሚኒስትር ሂሻም ሚቺቺን ዛሬ ከስልጣን አነሱ። የሀገሪቱን ምክር ቤትም አገዱ። ፕሬዚዳንቱ የመከላከያና የፍትህ ሚኒስትሮችንም ከስልጣን አውርደዋል። ጠቅላይ ሚኒስትሩ መነሳታቸው ከገዢው ፓርቲ በኩል ተቃውሞ ገጥሞታል። ዜናው በዝርዝር የኢትዮጵያ መንግስት ያስቀመጣቸውን መመሪያዎችን የሚጥስ የአውሮፕላን አብራሪም ሆነ ኦፕሬተር ለሚደርሰው አደጋ ኃላፊነት እንደሚወስድ የመንግስት የወቅታዊ ሁኔታ መረጃ ማጥሪያ አስጠነቀቀ። የመረጃ ማጥሪያው ዛሬ በፌስቡክ ገጹ እንዳለው መንግስት ሰኔ 23 ቀን 2013 ዓም ያወጣውን የአየር በረራ መረጃ ማሳወቂያ ተላልፎ የሚገኙ የአውሮፕላን አብራሪዎችም ሆነ ኦፕሬተሮች መመሪያውን በመጣስ ለሚፈጠረው አደጋ ኃላፊነቱን እንደሚወስዱ አስታውቋል። የወቅታዊ መረጃ ማጥሪያ ይህን ማስጠንቀቂያ የሰጠበትን ምክንያት ግን አላሳወቀም። ይበንዲ እንዳለ በመጥፎ የአየር ንብረት ምክንያት ወደ አዲስ አበባ የሚበሩ አውሮፕላኖች በአቅራቢያ በሚገኙ አውሮፕላን ማረፊያዎች እንዲያርፉ እየተደረገ መሆኑን የኢትዮጵያ አየር መንገድ አስታውቋል። የተፈጠረው ሁኔታ ከአቅሙ በላይ መሆኑን የገለጸው አየር መንገዱ ይህም ላስከተለው ችግር ይቅርታ ጠይቋል። የአየሩ ሁኔታ ሲሻሻል ለደንበኞቹ እንደሚያሳውቅ መግለጹንም የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጭጋጋማ የአየር ሁኔታ መኖሩን የሚያመለክቱ ፎቶዎች ከትናንት ጀምሮ በማህበራዊ መገናኛ ዘዴዎች እየተንሸራሸሩ ነው። የመንግስት የወቅታዊ መረጃ ማጥሪያ ያወጣው ማስጠንቀቂያና ማሳሰቢያ ከተፈጠረው የአየር ሁኔታ ጋር ስለ መያያዝ አለመያያዙ የተባለ ነገር የለም። በጋምቤላ ክልል ኑዌር ዞን ጎርፍ በአስር ሺዎች የሚቆጠሩ ሰዎችን አፈናቀለ። በዞኑ የላሬ ወረዳ አስተዳደር እንዳስታወቀው ከሐምሌ አጋማሽ ጀምሮ በአካባቢው በሚጥለው ዝናብ ሰበብ ጂካዎ የተባለ ወንዝ ሞልቶ አካባቢውን አጥለቅልቋል። በጋምቤላ ክልል ኑዌር ዞን የላሬ ወረዳ ዋና አስተዳዳሪ አቶ ጋትዊች ቤል ለዶችቨለ እንደተናገሩት ጎርፉ በወረዳው አምስት ቀበሌዎች ከአስር ሺህ በላይ ሰዎችን አፈናቅሏል። ሐምሌ 14 ነው የተጀመር፣ ሌሊት አካባቢ ወደ አምስት ቀበሎች ተፈናቅሏል። እሺ፣ አምስቱ ቀበለ ብልምኩን ቀበለ፣ ኒብ ኒብ ቀበለ፣ ማንጎ ቀበለ፣ ካንዳር ቀበለ፣ ኮርግን ዙራን ቀበለ ወደ አስር ሺ ሁለት መቶ ስልሳ ዘጠኝ ሰዎች ናቸው የተፈናቀለ። በውሃ መከበባቸውን የሚናገሩት ነዋሪዎች ለከፋ ጉዳት መጋለጣቸውን ለዶችቨለ አስረድተዋል። እነሱ እንደሚሉት እርዳታም አላገኙም። የክልሉ አደጋ መከላከል መስሪያ ቤት በበኩሉ የችግሩን ሰለባዎች ለመርዳት ጥረት እየተደረገ መሆኑን አስረድቷል። ኃላፊው አቶ ጋት ቤል ሙን የችግሩን ሰለባዎች ለመርዳት ከእርዳታ ሰጪ ድርጅቶች ጋር እየተነጋገርን ነው ብለዋል። ጥያቄዎች እያቀረብን ነው። ለመንግስት ያልሆነ ድርጅቶችም ክልሉ መንግስት ምን ያለው ከጉምሩክ የመጣ ልብሶች አለባት ልብሶችን አደርሴነና የምግቡ ገና አልቀረብም። አክሽን ፎር አንግሪ ዱክት አቅርቧል እና ዜት ሌሎቹ ገና ነው፣ ጠባበቅ ላይ ነው። በርካታ ቤቶችን ያጥለቀለቀው ጎርፉ አምስት ሺህ ሄክታር የሚጠጋ መሬት ላይ የተዘራ በቆሎ መዋጡንም አለምነው መኮንን ዘግቧል። የቱኒዚያው ፕሬዚዳንት ካይስ ሳኢድ የሀገሪቱን ጠቅላይ ሚኒስትር ሂሻም ሚቼችን ዛሬ ከስልጣን አነሱ። የሀገሪቱን ምክር ቤትም አገዱ። ጠቅላይ ሚኒስትሩን ያሰናበቱት ፕሬዚዳንቱ ወደፊት በሚሰይሙት ሰው በሚመራ አዲስ መንግስት እርዳታ የሀገሪቱን የስራ አስፈጻሚነት ስልጣን እንደሚይዙም ተናግረዋል። ፕሬዚዳንቱ የቱኒዚያን ምክር ቤት ለ30 ቀናት ማገዳቸውንና የምክር ቤቱን አባላት በሙሉ ያለመከሰስ መብታቸውን ማንሳታቸውን አስታውቀዋል። ሰኢድ እንዳሉት ፓርላማውን ማገዳቸው በሀገሪቱ ሕገ መንግስት አንቀጽ 80 በአደገኛ ሁኔታ ጊዜ የተፈቀደ ነው። ሆኖም ሕገ መንግስቱ የምክር ቤቱን መበተን ግን አይፈቅድም። ፕሬዚዳንት ሰኢድ ገለልተኛ የተባሉትን ሜቺችን የሾሙት ባለፈው መስከረም ነበረ። ፕሬዚዳንቱ የመከላከያና የፍትህ ሚኒስትሮችንም ከስልጣናቸው አንስተዋል። በቱኒዚያ ከተካሄዱ አመጾች በኋላ ፕሬዚዳንቱ ዛሬ ጠቅላይ ሚኒስትሩን ማንሳታቸው ከገዢ ፓርቲ በኩል ተቃውሞ ገጥሞታል። ዛሬ ምክር ቤት እንዳይገቡ በወታደር የተከለከሉት ለዘብተኛ አቋም ያለው ኤናህዳ የተባለው የገዢ ፓርቲ መሪ ራቼድ ጉሁንቺ ከምክር ቤት ውጪ በመቀመጥ ተቃውሟቸውን ገልጸዋል። የምክር ቤቱ ህንጻ ፊት ለፊት የተሰበሰቡት የጋሃኑቺ እና የፕሬዝደንቱ ደጋፊዎች ጎራ ለይተው ድንጋይና ጠርሙሶች ሲወራወሩ ነበረ። ባለፈው ሳምንት መጨረሻ በሺዎች የሚቆጠሩ ቱኒዚያውያን አደባባይ በመውጣት ያካሄዱት ጸረ መንግስት ተቃውሞም ኃይል ወደ ቀላቀል እርምጃ ተቀይሮ እንደነበረ የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ፖሊስ ቱኒስ የሚገኘውን የአልጀዚራ ቴሌቪዥን ጣቢያ ቢሮዎች መውረሩም ተዘግቧል። መቀመጫውን ኳታር ያደረገው የዚህ ጣቢያ ጋዜጠኞች ቢሮዎቻቸውን ለቀው እንዲወጡ ተደርጓል። አንዳንዶቹ ዘጋቢዎች ስልካቸውና ሌሎች መሳሪያዎቻቸውም እንደተወሰዱባቸው ተናግረዋል። ይህ ዶችቨለ ዲደብሊው ነው። የሊባኖስ ፕሬዝዳንት ሚሼል አውን ዛሬ አዲስ ጠቅላይ ሚኒስትር ሰየሙ። ፕሬዝዳንቱ በሀገሪቱ ፓርላማ ውስጥ ከሚሰሩ የተለያዩ ፓርቲዎች ጋር ከመከሩ በኋላ የ66 ዓመቱን ቱጃር ናጂብ ሚካቲን በጠቅላይ ሚኒስትርነት ሰይመዋል። ሚካቲ ሰባ ሁለት ድምፅ አግኝተው ነው ለዚህ ኃላፊነት የበቁት። ይህ ድምፅም አዲስ ካቢኔ መመስረት የሚያስችላቸው ነው ተብሏል። መሰረታቸው ሰሜናዊቷ ትሪፖሊ ወደብ የሆነውን ሚካቲን አፍቃሪ ኢራን የሆነው የሂዝቦላ ሺአ ንቅናቄን ጨምሮ በዋና ዋናዎቹ የፖለቲካ ፓርቲዎች ተመርጠዋል። ፕሬዚዳንታዊ ቤተ መንግስት እንዳስታወቀው ሚካቲን መሰየም ያስፈለገው ሀገሪቱ ያጋጠማትን የኢኮኖሚ ችግር ለመፍታት ታስቦ ነው። በዚሁ መሰረት በጎርጎሮሳዊ 2005ና 2011 ዓ ም በጠቅላይ ሚኒስትርነት ያገለገሉት የሚካቲ ዋነኛ ተግባር ከምሁራን የተውጣጣ አዲስ መንግስት መመስረት ነው። አዲሱ መንግስት ሀገሪቱ የእርስ በርስ ጦርነት ካበቃበት ከጎርጎሮሳዊው 1990 ወዲህ ካጋጠማት አስከፊ የኢኮኖሚ ቀውስ እንድትወጣ ይሰራል ተብሎ ይጠበቃል። በጎርጎሮሳዊው ሐምሌ 15 ቀን 2021 ዓ ም ለጠቅላይ ሚኒስትርነት ታጭተው የነበሩት ሳኢድ ሃራሪ ኃላፊነቱን አልተቀበሉም። በጀርመን ወደፊት ስለሚያሰጉ አደጋዎች ለዜጎች በሞባይል ስልክ ማስጠንቀቂያ እንዲተላለፍ ተወሰነ። የጀርመን የሀገር ውስጥ ጉዳይ ሚኒስትር ሆርስት ሲሆፈር ዛሬ ለጋዜጠኞች በሰጡት መግለጫ ማስጠንቀቂያው ለዜጎች እንዲደርስ መወሰናቸውን ተናግረዋል። ጀርመን እዚህ ውሳኔ ላይ የደረሰችው ከአንድ ሳምንት በፊት በሁለት የጀርመን ፌዴራዊ ክፍለ ግዛቶች ከባድ የጎርፍ አደጋ መድረሱ የሀገሪቱ ቅድመ ማስጠንቀቂያ ስርዓት መስራት አለመስራቱ ላይ ጥያቄ ካስነሳ በኋላ ነው። በእነዚሁ ምዕራብ ጀርመን ውስጥ በሚገኙት ሁለቱ ክፍለ ግዛቶች ለሁለት ተከታታይ ቀናት የጣለ ከባድ ዝናብ ባስከተለው የጎርፍ አደጋ ቢያንስ የ180 ሰዎች ሕይወት አልፏል። ቁጥራቸው ሰባ ይደርሳል የተባሉ ሰዎች ደግሞ እስካሁን የደረሱበት አልታወቀም። የጀርመን መንግስት ቃል አቀባይ ማርቲና ፊየት ባለፈው ሳምንት የሀገሪቱ የአየር ንብረት ማስጠንቀቂያ ስርዓትና በጀርመን አደጋዎችን አስቀድሞ የሚጠቁመው ኒና የተባለው መተግበሪያ እንደሚሰራ አስታውቀው ነበረ። ሆኖም ቃል አቀባዩዋ ከሰሞኑ አደጋ የተገኘው ልምድ ከዚህም በላይ መስራት እንደሚያስፈልግ የሚጠቁም መሆኑን አምነዋል። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት ኖ ዋና ዋና እርሶቹም በድጋሚ በጋምቤላ ክልል ኑዌር ዞን ጎርፍ ከአስር ሺህ በላይ ሰዎችን አፈናቀለ። በውሃ መከበባቸውን የሚናገሩት ነዋሪዎች ለከፋ ጉዳት መጋለጣቸውን ለዶችቨላ አስረድተዋል። የጎርፉ ሰለባዎች እንደሚሉት እርዳታም አላገኙም። የኢትዮጵያ መንግስት ያስቀመጣቸውን መመሪያዎችን የሚጥስ የአውሮፕላን አብራሪም ሆነ ኦፕሬተር ለሚደርሰው አደጋ ኃላፊነት እንደሚወስድ የመንግስት የወቅታዊ ሁኔታ መረጃ ማጥሪያ አስጠነቀቀ። የወቅታዊ መረጃ ማጥሪያው ይህን ማስጠንቀቂያ የሰጠበትን ምክንያት ግን አላሳወቀም። በመጥፎ የአየር ንብረት ምክንያት ወደ አዲስ አበባ ከተማ የሚበሩ አውሮፕላኖች በአቅራቢያ በሚገኙ አውሮፕላን ማረፊያዎች እንዲያርፉ እየተደረገ መሆኑን የኢትዮጵያ አየር መንገድ አስታወቀ። የቱኒዚያው ፕሬዚዳንት ካይስ ሰኢድ የሀገሪቱን ጠቅላይ ሚኒስትር ሂሻም ሜቺችን ዛሬ ከስልጣን አነሱ፣ የሀገሪቱን ምክር ቤትም አገዱ። ፕሬዚዳንቱ የመከላከያና የፍትህ ሚኒስትሮችንም ከስልጣን አውርደዋል። ዜናው በዚሁ አበቃ።